የፕሬዚደንት ኦባማ ጉብኝት በኢትዮጵያ ከብዙ አቅጣጫ ማየት ይቻላል። አንደኛው ዛሬ በአፍሪካ ውስጥ የአይሲስ እንቅስቃሴ ከሰሜን እስከ ምስራቅ እስከ ደቡብ እስከ ምዕራብ ድረስ በሚስፋፋበት ሰዓት አፍሪካ ውስጥ ፓርትነር ይፈልጋሉ። ሁለተኛው የአሜሪካ ፖሊሲ በአፍሪካ ምን ይመስላል የሚለው ማየት አለብን። ሦስተኛው ደግሞ የኢኮኖሚ ጉዳይ ነው። በአሁኑ ሰዓት ቻይኒዞች በአፍሪካ ውስጥ በብዙ ሜጋ ፕሮጀክቶች እየተሳተፉ ነው ያሉት። ለዚህ አሜሪካ በእነዚህ መሰረታዊ ነገሮች ከአፍሪካ መሪዎች ጋር መወያየት ትሻለች። አፍሪካውያኖችም ራሳቸው ከኦባማ የሚጠብቁት አለ። ለምሳሌ ኢንተርናሽናል ኮርት የሚባለው በርከት ያሉ የአፍሪካ መሪዎች በመወንጀል ጣቱ እየቀሰረባቸው ሲሆን ከዛም ውስጥ የተወሰኑትን በሱ ቁጥጥር ስር ይገኛሉ። ስለዚህ አፍሪካውያኖች አሁን አሜሪካ በዚህ ፍርድ ቤት ላይ ያላት አቋምን እንደሚመስል መስማት ይፈልጋሉ። በዚህ ጋር ተያይዞ ደግሞ ይሄ በኢንቨስትመንት ስም መጥቶ መሬት ሽጦ የሚሄደው ዳያስፖራ ሳይሆን በስነ አእምሯቸውም በካፒታላቸውም ደንደን ያሉ በርካታ ሚሊዮነር ኢትዮጵያውያኖች በአሜሪካ ውስጥ አሉ። የኦባማ ጉብኝት ምናልባት እነዚህ ሰዎች አሀ አገራችን አሜሪካ ሪኮግናይዝ አርጋታለች፣ አሜሪካ ዋስትና ሰጥታታለች፣ ስለዚህ አንደኛ አገራችን ነው፣ ሁለተኛ ደግሞ ነጋዴዎችንን በሀገራችን ኢንቨስት አድርገን ማትረፍ እንችላለን የሚል የመተማመኛ ቃል ወይም ደግሞ የይለፍ ሰነድ አድርገው ሊወስዱት ይችላሉና የእሳቸው ጉብኝት ምናልባት እነዚህን ያነቃቃል የሚል ተስፋ አለኝ። ይህንንም ግን ጉዳዩን የሚመለከታቸው የሀገር ውስጥ ሰዎች ደግሞ ሁኔታዎችን ረቀቅ ባለ የፖለቲካ ቀመር መጠቀም እስከቻሉ ድረስ ነው። በመጀመሪያ ደረጃ የባራክ ኦባማ ኢትዮጵያ መምጣት ማለት ወደ ምንጩ ኢትዮጵያ የሉሲ መገኛ ሀገር ነች የጥንድ ስልጣኔ መገኛ የሆነችን አንድ አፍሪካዊ አሜሪካዊ ሲመጣ ትልቅ ክብር ሊሰማው ይገባል። ምክንያቱም እዛ አሜሪካን ሀገር ጥቁሮች ነጻነታቸውን ያገኙት ምናልባት ከዛሬ አርባ ዓመት ምናምን ወዲህ ነው። አሜሪካን ሀገር የሚሰብኳቸው አፍሪካውያን ዛፍ ላይ ተንጠልጥለው እንደሚኖሩ እና ምንም ስልጣኔ እንደሌላቸው እና ኦባማ እዚህ መጥቶ አፍሪካ ውስጥ የስልጣን ምንጭ የሆነችውን ኢትዮጵያ ሲያይ አንድ ትልቅ ነገር ነው። ኦባማን አንተ ነው ያልኩት፣ ግን ፕሬዚደንት ኦባማ አንቱ መባል ነበረባቸው። ለማንኛውም ሌላው የፕሬዚደንት ኦባማ መጣት የአሜሪካንን ጥቅም ለማስከበር ነው። ምናልባትም ኢትዮጵያ ውስጥ ቻይናውያን በገፍ እየገቡ ብዙ ነገር እየሰሩ ስለሆነ ውድድርም ጉዳይ አለ። አሜሪካም ደግሞ የራሷን ድርሻ እንድታገኝ ለዛ ለመደራደር ሊሆን ይችላል የኦባማ እዚህ መምጣት ጉብኝታቸው እንዲያውም ጊዜው ትንሽ የረፈደበት መስሎ ነው የሚታየኝ። ምክንያቱም አሜሪካና ኢትዮጵያ በንግዱና በኢንቨስትመንቱ ያን ያህል እንኳን የጎለበተ የጋርዮች ጥቅም ባይኖራቸውም በጸጥታው ጉዳይ ላይ ጥብቅ ቁርኝት ያላቸው የሚተጋገዙ ሀገሮች ናቸው ለየግላቸው ጥቅም። እኚህ አፍሪካዊ አሜሪካዊ ፕሬዚደንት በአሜሪካ ታሪክ ውስጥ ደግሞ ጥቁሮች ለዘመናት ሲጨቆኑ ቆይተው ካበቁ በኋላ ሕገ መንግስታዊ መብታቸውን እንኳን ባገኙበት ሰዓት ያልሆነ ማርቲን ሉተር ኪንግ በትንቢት ደረጃ አንድ ቀን ሰው በቀለሙ ሳይሆን በሰውነቱ ብቻ ተከብሮ የሚኖርባት አሜሪካን ማየት ነው የኔ ህልም ብለው እንደተናገሩት ያ በእኛ ዕድሜ በዚህ ጊዜ የተፈጸመ አንድ ጥቁር ፕሬዝደንት ለታላቋ አገር እንደ መሪ የወጣባት አገር እንደመሆኑ ሁለቱን አገሮች ባራክ ኦባማን በግለሰብ ደረጃ እና በአሜሪካ ተጠሪነታቸው ኢትዮጵያን ደግሞ በአፍሪካዊ የታሪክ መሪነት ምሳሌነቷ የሚያገጣጥም ነገር ነው። ዛሬ ቻይና ዋነኛዋ የዩናይትድ ስቴትስ ተፎካካሪ ሀይል ናት። እንዲሁም አሜሪካንን እየቀደመቻት ያለች ሀገር ናት። በአንድ ሀገር ውስጥ የውስጥ ፖለቲካ ጣልቃ አልገባም የሚል ፖሊሲ ስላላት በአፍሪካ መሪዎች አካባቢ ተመራጭ ሆናለች። ይሄ ብቻ አይደለም። ስትቀርብ የሚያማልል የገንዘብ እርዳታና ብድር ነው የምትቀርበው፣ ና ተመራጭ ያደርጋታል። ስለዚህ አሜሪካ ያላት እድል ምንድን ነው? በማዕቀብና በልዩ ልዩ መንገዶች አስፈራራለው ወይም ይህንን በጎ ነገር አላደለም ተግባራዊ ያደርጋለሁ ብላ በምትሞክርበት ጊዜ የቻይና ዜና ተጽዕኖ የበለጠ ተቀባይነት እያገኘ ስለሚሄድ ከጨዋታ ውጭ የምትሆንበት እድል ይኖራታል እና ሳትወድ በግድ የምትመርጠው መንገድም ይመስለኛል። በአንድ በኩል ሳየው በአሜሪካና በኢትዮጵያ ሕዝቦች መካከል ያለው ወዳጅነት ለብዙ ጊዜ የቆየ ነው። ይበልጡን ደግሞ ተጠናክሮ የመጣው በቀዳማዊ ኃይለ ሥላሴ ጊዜ ሲሆን ከፕሬዚደንት ሩዝቬልትና ከሌሎቹም ጋር የጠበቀ ግንኙነት ይደረግ ነበር። በአሁኑ ጊዜ ደግሞ ደንት ኦባማ ኢትዮጵያን መጎብኘታቸው እንደ ትልቅ ነገር ሊታይ ይችላል። ምክንያቱም የኢትዮጵያ አገሪቷና ህዝቧ የብዙ አመት ታወቀች አገር እንደመሆኗ መጠን ኢትዮጵያን ለማየት የመምጣታቸው ጉዳይ እንደ ግለሰብ የሁለቱን አገራት የሁለትዮች ግንኙነት ያጠናክራል ብዬ ገምታለሁ። እንግዲህ ኢትዮጵያ ድሃ ሀገር እንደመሆኗ መጠን በገንዘብ ብቻ ሳይሆን በትምህርትም፣ ምክንያቱም ከዚህ በፊትም በነበሩት መንግስታት ጊዜ ሚሽዮኖች እና ሌሎቹም መጥተው የኢትዮጵያን ሕዝብ ያስተምሩ ነበረ። በዛ በኩል በሌላውም ለኢትዮጵያ ሕዝብ በሚጠቅመው መንገድ በሥራ ላይ ለሚውል ነገር ሳቸው መምጣት ይረዳል ብዬ ገምታለሁ።